ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ኤስቢኤስ ራዲዮ የውይይት መድረክ ዶክተር በያን አሶባ የኦሮሞ ዲሞክራሲያዊ ግንባር ኦዴግ የስራ አስፈጻሚ ኮሚቴ አባልና ቃል አቀባይ፣ አቶ ገለታው ዘለቀ የኢትዮጵያ ውይይትና መፍትሄ መድረክ ስራ አስፈጻሚ ኮሚቴ አባልና የኢትዮጵያ ጥናትና ምርምር ተቋም ጸሐፊ፣ ዶክተር አብርሃም አለሙ የኢትዮጵያ ውይይትና መፍትሄ መድረክ እና የኢትዮጵያ ጥናትና ምርምር ተቋም አባል። በቅድሚያ ዶክተር በያን እንደሚታወቀው በቅርቡ የኦሮሚያ ክልል ባ አዲስ አበባ ላይ ያለውን ልዩ ጥቅም አስመልክቶ የተዘጋጀ ረቂቅ አዋጅ በሚኒስትሮች ምክር ቤት ተመክሮበት ወደ ሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ ተላልፏል። ቀጣዩ እርምጃ ለሕዝባዊ ውይይት ቀርቦ በ2010 ለሕዝብ ተወካዮች ምክር ቤት ውሳኔ ማቅረብ ይሆናል። ዶክተር በያን እንደ ዜጋም ሆነ እንደ ኦሮሞ ዴሞክራሲያዊ ግንባር አመራር አባልነቶ ረቂቅ አዋጁን አስመልክቶ የእርሶም ሆነ የድርጅቶ አተያይ ምንድን ነው? በመጀመሪያ አቶ ካሳሁን ለግብዣው በጣም አመሰግናለሁ። የፓነሉ አባሎችንም በጋራ ለመወያየት መቅረባችን ደስ ብሎኛል፣ አመሰግናለሁ። የኢህአደግ መንግስት ያወጣው አዋጅ የመጀመሪያው ጥያቄ፣ የኦሮሞን ጥያቄ የሚመልስ አይደለም። ይሄ የፖለቲካ ማኒፑሌሽን ስልጣን ዘመኑን ለማራዘም፣ ህዝቦችን ለመከፋፈል የተደረገ ነገር ነው የምናየው። ጥሩ ኢንቴንሽን፣ በጎ አስተሳሰብ ያለው ቢሆን ኖሮ ህገ መንግስታቸው ይህን ጉዳይ አንቀን ሰርተውለት ካወጡ ከሀያ ሶስት ዓመታት በላይ አልፈዋል። እንግዲህ ያ ህገ መንግስት የታሰበው ምናልባት የኦሮሞንም ጥያቄም ሆነ የፊንፊኔን ጉዳይ ከኦሮሚያ ጋር ያለውን ግንኙነትም ለመወሰን ከሆነ በጣም የዘገየ የፍትህ ጉዳይ ነው። የዘገየ ፍትህ ደግሞ የተከለከለ ፍትህ ነው። ይህን ሁሉ ስናይ አዋጁ በጥሩ ኢንቴንሽን የወጣ አይደለም፣ ነው የመጀመሪያ አቋማችን። በዛ አዋጅ ውስጥ የኦሮሞ ህዝብ የተለየ ጥቅም እንደሚፈልግ ወይም ለኦሮሞ ህዝብ የተለየ ጥቅም ለመስጠት ያሰበ የማስመሰል ሁኔታ ይታያል። የኦሮሞ ህዝብ የተለየ ጥቅም አይፈልግም፣ ስፔሻል ትሪትመንት አይፈልግም፣ እኩልነት ነው የሚፈልገው። ይሄ ስለሆነ ያ አዋጅ ረቂቅ አዋጅ የኦሮሞን ጥያቄ አልመለሰም። እኛ ደግሞ የኦሮሞ የነፃነትና የራስ አገዛዝ ጥያቄ ያጣውን ነጻነት የመለስ ጥያቄ የአዲስ አበባን የፊንፊኔ ሁኔታ ብቻ ነጥሎ በማውጣት የሚፈታም አይደለም። በአጠቃላይ ዛሬ አገሪቷ የምትፈልገው ጠቅላላ ፈንዳሜንታል የሆነ የስርዓት ለውጥ እንጂ በፒስ ሚል በቁራጭ ቁራጭ የሚቀርብ መፍትሄ መፍትሄ ሊሆን አይችልም ነው። እና በአጠቃላይ እንደዛ ነው የምናየው። እና ባወጣ ነው መግለጫ ላይ ለኛ ጥያቄውንም አይመልስም። ሁለተኛ ኦሮሞም የተለየ ጥቅም ፈላጊ አስመስሎ ባቅርቡ ከሌሎች ህዝቦች ጋር ለማቃቃር ነው። ህዝብ ደግሞ በዚህ ሁኔታ ተቃቅሮ ተሸንግሎ በርስ በመጣላት ሊወርቅ የተቃረበው መንግስት እድሜ እንዳይራዝም ጥሪ አድርገናል። ህዝብ ተባብሮ ትግል አንድነት ፈጥሮ እውነተኛ ዲሞክራሲያዊ ስርዓት እውነተኛ ፌዴሬሽን በዛች ሀገር እንዲመጣ ለመሰረታዊ ለውጥ እንዲታገል ነው ጥሪ ያደረግ ነው። ይሄ ነው የኛ አቋም። እንደዚህ ነው የምናየው ይሄን ጉዳይ። አቶ ካሳሁን አቶ ገለታውስ፣ የኢትዮጵያና የውይይት መፍትሄ መድረክ የሚኒስትሮች ምክር ቤት ባወጣው የኦሮሚያ ልዩ ጥቅም ረቂቅ አዋጅ ላይ በቅርቡ የአቋም መግለጫ አውጥቷል። የውይይት መፍትሄ መድረኩ የኦሮሚያ ልዩ ጥቅም ረቂቅ አዋጁን የተረዳው በምን መልክ ነው? የእናንተስ አቋም ይህን አስመልክቶ ምንድን ነው? አመሰግናለሁ። አቶ ካሳሁን፣ ለእድል ስለተሰጠኝ በዚህ አጋጣሚ በኢዲኤፍ ስምና በራሴም ስም አመሰግናለሁ። እንግዲህ ባለፈው ጊዜም መግለጫ አውጥቷል ኢዲኤፍ በዚህ ጉዳይ ላይ የወጣው መግለጫ ብዙ አላስደነቀንም። እኛ በመጀመሪያ ደረጃ መሰረት ያደረገው አንቀጽ አርባ ዘጠኝ አንቀጽ አምስት ነው። ነገር ግን በይዘት ደረጃ በኋላ እንወያይበታለን፣ ይዘቱ ራሱ ምን ችግሮች እንዳሉበት። ነገር ግን በአጠቃላይ በመርህ ደረጃ እኛ ያየ ነው፣ ችግሩ ከላይ ከቁንጮ ችግር እንዳለ ነው። የኢትዮጵያ ህገ መንግስት ህገ መንግስት ተብሎ አሁን ያለው አንዳንድ አንቀጾች ሁሉም ሳይሆኑ በአንዳንድ አንቀጾች ዙሪያ ህዝብ ተስማምቶበታሉ ወይ ከመነሻው? ስለዚህ እዛ ቦታ ላይ የስምምነት ጥያቄዎች ነው። እኛ ያየ ነው ህዝብ ራሱ አምኖበታሉ ወይ? እንደዚህ አይነት ስምምነት አለው ወይ? እነዚህ ቫሊውስ አሉት ወይ? የዚህ አሁን ዶክተር በያን ያሉት ነገር አለ። የልዩ ጥቅም ጉዳይ አለ ወይ በዚህ በካልቸራችን ውስጥ በሃይማኖታችን ውስጥ በታሪካችን ውስጥ አለ ወይ? እንደዚህ አይነት ቫሊውስ የት ነው የመጡት የሚለውን ስናይ ከመነሻው ህገ መንግስቱ አካባቢ ችግር እንዳለ ያን መሰረታዊ ለውጥ ኢትዮጵያ እንደሚያስፈልጋት ተያይ ነው። ስለዚህ የመጀመሪያው የአዋጁ ችግር ያልነ ስምምነት ችግር አለበት ነው። ከዛ ውጭ እንግዲህ ምናልባት በኋላ ልገልጸው እችላለሁኝ የተጠይቅ ችግር አለበት። ሌሎች ይዘቱ ብዙ ብዙ ውስጡ ልንደዝርዝር ብናይ የኦሮሞን ለሂቃንም የኦሮሞንን ህዝብ ራሱ ዝቅ ያደረገ እና ኦፌንድ የሚያደርግም ይዘት ሁሉ ያለው ነው። በጣም ጥቃቅን የሆኑ ጉዳዮች ለምሳሌ አዲስ አበባ አካባቢ ህዝብ አዲስ አበባ አካባቢ የሚኖር ገበሬ አዲስ አበባ ከተማ ውስጥ ያሉ ሆስፒታሎች ውስጥ ለመታከም ነጋሪት ጋዜጣ ላይ መውጣት የለበትም። ሀገሩ ነው። አዲስ አበባ የኦሮሞ ህዝብ ሄዶ መታከም መብቱ ነው። ለዚህ አዋጅ አያስፈልግም። ውሃ ለመጠጣት የኦሮሞ ህዝብ ነጋሪት ጋዜጣ መታ አያስፈልግም። ሀገሩ ነው። እዛ አካባቢ የሚኖረው ጥቅም መጋራት ይገባዋል። ስለዚህ በአጠቃላይ ስናየው ይዘቱም በአጠቃላይ ስናየው ተገቢ ያልሆኑ ኮንቴንቶች የያዘ ነው። ከአንድ ከሚኒስትሮች ምክር ቤት የማይጠበቅ የኦሮሞንንም ህዝብ በጣም ጥቃቅን የሆኑ ጉዳዮች አንስቶ ስፔሻል ኢንተረስትህ ነው ይህንን በዚህ መንገድ እንጠቅምሃለን ብሎ መነሳቱ ራሱ የህዝቡንም ጥያቄ በጣም ዝቅ ያደረገ ና ያስቆጣ ብዙ የኦሮሞ አካባቢ ወገኖቻችንንም ሁላችንንም የሚያስቆጭ ና ያስቆጣ ሆኖ ነው ያየ ነው። ስለዚህ ለውጥ ያስፈልገዋል። ለውጡ ከላይ ነው መጀመሪያ ያልተስማሙበት ህዝቦች ያልተስማሙበትን አዋጅ መሰረት ያደረገ አዋጅ ነው የወጣው ህገ ህዝቦች አልተስማሙበት፣ ሆኖ ከዛ የተቀዳ አዋጅ ነው እና ችግሮች አሉበት ብለን ያየ ነው። ተፈሳ ዶክተር አብርሃስ እንደሚያውቁት በረቂቅ አዋጁ ላይ ከሰፈሩት ውስጥ ልዩ ጥቅሙ የተዛባን ታሪክ ለማስተካከልና ና አዲስቷን ኢትዮጵያ በመገንባት በህዝቦች መካከል መተማመን እንዲኖር የሚያደርግ ነው ይላል። ልዩ ጥቅም ማለት ምን ማለት ነው? የኦሮሞ ህዝብ በተለይም በአዲስ አበባ ላይ ልዩ ጥቅም እንዲያገኝ ያስፈለገበትን ምክንያት እርሶ እንዴት ይረድቷል? አዲስቷን ኢትዮጵያ በህዝቦች መካከል መተማመን እንዲኖር ለመገንባት አስተዋጽኦ አለ ብሎ ያምናሉ? አመሰግናለሁ ካሳሁን፣ ሌሎቹንም የውይይቱን ተሳታፊዎች ጭምር አመሰግናለሁ። እኔ እንዳልከው አሁን የወጣው የኦሮሚያ በአዲስ አበባ ፊንፊኔ ላይ ልዩ ጥቅም ለማስከበር የወጣው አዋጅ የሚለው ምንም አይነት ልዩ አዋጅ ለማስከበር ምንም አይነት ልዩ ጥቅም ለኦሮሞ ህዝብ ለመስጠት የወጣ አይደለም። በመጀመሪያ ደረጃ የኦሮሞ ህዝብ ቅድም ዶክተር በያንም እንዳለው የኦሮሞ ህዝብ ልዩ ጥቅም ይገባኛል የሚል ጥያቄ አላቀረበም፣ አቅርቦም አያውቅም። የኦሮሞ ህዝብ እንደ ማንኛውም የኢትዮጵያ ህዝብ በኢትዮጵያዊነቱ ተገቢ የሆነውን ሰብአዊና ዲሞክራሲያዊ መብቱን እኩልነቱ፣ እንዲከበርለት፣ እንዲጠበቅለት ብዙ ሲታገል የኖረ ነው። እንደ ሌሎቹ ኢትዮጵያዊ ወንድሞቹና እህቶቹ እንደ ሌሎቹ ኢትዮጵያውያን ሁሉ ከዛ ውጪ ልዩ ጥቅም አልጠየቀምም፣ ሊጠይቅም አይችልም። ምክንያቱም ይሄ ልዩ ጥቅም የሚባለው ፕሪቪሌጅ የሚባለው ነገር የዜጎችን እኩልነት የሚነካ ነው። የዜጎችን መብት እና እኩልነት ጥያቄ ውስጥ የሚያስገባ አወዛጋቢ የሆነ ነገር ነው። መጀመሪያ ደረጃ ቅድም ገለታው እንዳለው ይሄ ልዩ ጥቅም ለማስጠበቅ የወጣ ረቂቅ አዋጅ የተባለው ነገር በህገ መንግስቱ ላይ በህወሀት ኢህአዴግ መንግስት ህገ መንግስት ላይ የተመሰረተ ነው። አንቀጽ አርባ ዘጠኝ ጠራ ቁጥር አምስት ላይ ያ ህገ መንግስት ደግሞ ማንኛውም ኢትዮጵያዊ እንደሚያውቀው በትክክል በመላው የኢትዮጵያ ህዝብ የፀደቀ ሳይሆን በጊዜው በወቅቱ በነበሩ የህዝብ እውቅና ባልተሰጣቸው የፖለቲካ ፓርቲዎች የጸደቀ ነው። ስለዚህ የህዝብ ይሁኝታና እውቅና ያለው ህገ መንግስት አይደለም። ሲጀመር ሁለት፣ ቅድም እንዳልኩት የአንድ ሀገር ዜጎች መብት የሚመሰረተው የሚከበረው በዜግነት ላይ ተመስርቶ ነው። በዜግነት መብትና ግዴታ ነው የሚከበረው። ከዛ ውጪ ግለሰቦችን ዜጎችን በዜግነት ሳይሆን በቡድን ከፍሎ አንደኛው ልዩ ጥቅም ይገባዋል። ሌላኛው ልዩ ጥቅም አይገባውም ማለት በዜጎች መካከል ልዩነትና ግጭት ለመፍጠር ካልሆነ በቀር ጨርሶ ፋይዳ የለውም። ይሄንን አሁን የወጣውን ረቂቅ አዋጅ ስናይ ዋና አላማው ምንድን ነው? ዋና አላማው የኢትዮጵያን ህዝብ ወይም የኦሮሞን ህዝብ መብት ማክበር አይደለም። የኦሮሞን ህዝብ መብት ለማክበር ሳይሆን የኦሮሞን ህዝብ ከሌሎች ኢትዮጵያውያን ነጥሎ ለይቶ ለመክፈል ነው። በዚህ መካከል ኢህአዴግ የራሱን የስልጣን ዘመን ለማራዘም የታሰበ የኦሮሞን ህዝብ ጥቅምም ሆነ መብት ለማክበር የሚችል አይደለም። ዶክተር በያን አሁን ቀደም ሲል የኦሮሞ ህዝብ የተለየ ጥቅም አይፈልግም፣ የሚፈልገው እኩልነት ነው ብሏል። በሌላ በኩል የኦሮሞ ህዝባዊ ዴሞክራሲያዊ ድርጅት ኦህዴድ የኦሮሚያ ልዩ ጥቅም ረቂቅ አዋጁን ከቶውንም በቂ አይደለም፣ አስገዳጅም አይደለም፣ እንደውም ጠንከር ማለት አለበት፣ በአሁን ባለበት ሁኔታ እንቀበለውም የሚል እንድምታ ያለው መግለጫዎችን አውጥተዋል። ያንንም ሲያብራሩ የረቂቅ አዋጁ የተለያዩ አንቀጾች የኦሮሚያ ጥቅም የሚያስከብሩ ሳይሆኑ በአዲስ አበባ ከተማ አስተዳደር ፍላጎት ላይ የተመሰረተ ነውእና እንዳውም የኦሮሞን ጥቅም የሚያስጠብቅ አይደለም ብለው ከነካቴው ተቀባይነት እንደሌለው ነው የገለጹት። እንደነሱ እምነት የረቂቅ አዋጁ አንቀጽ ስድስት ሁለት እንደም የኦሮሞ ህዝብ ማንነት የሚንጸባረቀው አሻራው በከተማ ውስጥ በቋሚነት እንዲኖር ከክልሉ ህዝብ ጋር በተያያዙ ታሪካዊ ክስተቶች ስም መታሰቢያዎች እንዲኖሩ አመቺ የሆኑ አደባባዮች፣ ጎዳናዎች፣ ሰፈሮች የመሳሰሉት ሁሉ በቀድሞ የኦሮሞ ስማቸው እንዲጠቀስ እንደዚሁም፣ የመገናኛ ብዙሃን በአፋን ኦሮሞ የሚሰጥበትና ይህም አስገዳጅ እንዲሆን የሚል ጠንከር ያለ መግለጫ አውጥተዋል። ይሄንንስ እንዴት አዩታል? እኔ ይህንን ያልከውን መግለጫ አላየሁትም። ግን መሰረታዊ ነገር ምንድን ነው? ከዚህ ከኢህአደግ ቲፒኤልኤፍ ህገ መንግስት ስንነሳ ቅድም ገለታው የጠቀሰው አንቀጽ አርባ ዘጠኝ አምስት ስለ ፊንፊኔ ስለ አዲስ አበባ የሚለው አዲስ አበባ በኦሮሚያ ክልል መሀል የሚገኝ በመሆኑ ነው የሚለው። ይህ ማለት ለማንኛውም አንባቢ የሚሰጠው ትርጉም የኦሮሚያ ሀገር አይደለችም፣ አዲስ አበባ ፊንፊኔ የኦሮሚያ አካል አይደለችም፣ እንዳው በሚራክል በዛ መሀል ያለች ከተማ አድርጎ ነው ይሄ ህገ መንግስት የሚገልጸው። ስህተቱ ከዛ ነው የሚጀምረው። በኔ አመለካከት፣ በመጀመሪያ ደረጃ ፊንፊኔ እኛ በኦሮምኛ የምንጠራት በፊንፊኔ ብለን ነው። አዲስ አበባ ተብላ ትታወቃለች። የኦሮሚያ አካል መሆኗ መታወቅ አለበት። ይሄ እንዴት አዲስ አበባ እንደተመሰረተች እዛ ታሪክ ውስጥ አንገባም። ግን የወደፊት አስተዳደራችን ወይም አሁን ለስሙም ያለው አስተዳደር ፌዴሬሽን ከተባለ ሁሉም ህዝቦች የራሳቸው ሆምላንድ አላቸው ማለት ነው። ይሄ ግልጽ ነው። ግን ህዝቦች ተጉዘው የትም የመስራት መብትን ከዛ ጋር የታወቀ ነው። ይሄ ሊረጋገጥ ይገባል። እዛ ውስጥ የምትገኝ ሳይሆን አካል ናት የሚለው ነው። ሌላው የካፒታል ሲቲ ጉዳይ፣ ቅድም የኢህአደግ መንግስትም ኮንስቲትዩሽንም ኤሊጅቲሜት ነው በህዝቦች ነፃ ተሳትፎ የተቀረጸ አይደለም የሚለውን እስማማለሁ በዚሁ መሰረት የኢትዮጵያን ፌዴሬሽን ርዕሰ ከተማ ይሄ ነፃ የህዝብ ተወካዮች ውሳኔ የሚሆን ነው። አዲስ አበባ የመንግስት ርዕሰ ከተማ ሲት ስለነበረች ትቀጥላለች ወይ የሚለውም ጥያቄ ተነስቶ ዊት ላይ እንዲደረገበት የሚገባ ጉዳይ ነው። በእኔ አመለካከት ፌዴሬሽኑ የሁሉም ህዝቦች ፌዴሬሽኑ የሚመሰረቱ ስቴትስ መንግስት ሲሆን፣ እንዲያውም ፌዴራል ካፒታልም አንድ ኢሹ ነው። የት ይሁን እንዴት ይሁን የሚለውም ገና ለውይይት መቅረብ ያለበት ጉዳይ ይመስለኛል። እኔው ጥሩ መንገድ ፌዴራል መንግስቱ የሁሉ መንግስት የሁሉም ፌዴራል ስቴት ሜምበር ስቴትስ ከሆነ የፌዴራል መንግስት መቀመጫነት እንዳውም ጥሩ ሞዴል ቢከፋፈሉት እንዴት ቢባል፣ ለምሳሌ ፓርላማው ኦሮሚያ ውስጥ ከሆነ ጁዲሽሪው ሌላ አካል ውስጥ ይሁን፣ ኤግዚኬቲቭ ሌላ ጋር ይሁን። እኔ እንዳሁም ወደፊት መሆን የሚገባው ዋይ ኦንሊ ፊንፊኔ ዋይ ናት ካፒታል አንዱ ያንዱ የፌዴራል መንግስት ቅርንጫፍ ለምን ሀዋሳ አይሆንም? አንዱ ለምን ጎንደር አይሆን? እሱ አይነት የመከራከሪያ ሀሳብ አንዱም የስራ ቅልጥፍናን አንድ አካባቢ የመንግስት ተቋማት በሙሉ መሆኑ የስራን ተቋማት ያፋጥናል። ሁለተኛም ደግሞ ለአንድ ሀገር የራሱ የሆነ የፖለቲካ ዋና ከተማ ያስፈልገዋል ከማንኛውም አሰራር አኳያ ተብሎ ሌሎች አሁን ዘመናዊ ከተሞች ዲዛይን ሲደረጉ በተለያዩ ዓለማት እንዳውም በተቻለ መጠን የመንግስት መስሪያ ቤቶች ብቻ ሳይሆን እንዳውም የሕዝብ ተወካይ ምክር ቤት አባላት ሁሉ በዛው አካባቢ እንዲኖሩ ሁሉ ቅየሳ ደረገ ነው። ከስራ ቅልጥፍና አኳያ የሚል መከራከሪያም አለ በሌሎች አሁን በአዲስ ዘመናዊ የከተማ ቅየሳ አኳያ በኢንዶኔዥያ፣ በብራዚል ወይም በሌሎች አካባቢ እዚህም አውስትራሊያ ቢሆን በዛ መልክ ነው። በዋሽንግተን ዲሲ እንደዚሁ በዛ መልክ ነው ያለው። በሌሎች አካባቢዎችም የአንድን የከተማ ማንነትንም ጭምር የሚወስን ነው የሚሆነው እና ኦዴፍ ያለው አቋም ምንድን ነው? አዲስ አበባ በማን ስር መሆን አለበት የሚል ነው ራሱን የቻለ ዋና የሀገሪቱ ማዕከላዊ ከተማ እንዲሆን ነው የሚፈልገው ወይስ አሁንም በኦሮሚያ ክልል ስር ነው፣ የኦሮሚያ ንብረት ነው ወይም አካል ነው ብሎ ነው የሚያስበው። በዚህ ላይ እናንተ ግልጽ አቋም ምንድን ነው? ይሄ ያልከው ጉዳይ ኮንሲደር የሚደረግ ነው። ሲሽንት አድሚኒስትሬሽን ካፒታል ሲቲ እንዴት ሊሆን ነው የሚለው አንዱ ሊታይ የሚገባ ጉዳይ ነው። እኛ እንደዚህ ነው የምንለው እውነተኛ ፌዴሬሽን ከሆነ እና ሁሉም የፌዴራል ስርዓቱን የመሰረቱ ስቴትስ ከተስማሙ ያ የፌዴራል ከተማ ሁሉንም የሚያንጸባርቅ መሆን አለበት ነው ኦፍኮርስ ሰባት ፊንፊኔ፣ የሁሉን ስምምነት ከሆነ የኦሮሚያም ርዕሰ ከተማ ናት እና የፌዴራል መንግስቱም ርዕሰ ከተማ ናት። ይሄም በሚሆኑበት ጊዜ እንግዲህ የተለየ ሬጉሌሽን ያስፈልገዋል ማለት ነው። የአሁኑ ህገ መንግስት የአሁኑ የያደግ ህገ መንግስት የኦሮሚያ አካል መሆኗንም አይቀበልም። የኦሮሚያ መንግስት ርዕሰ ከተማ መሆኗን ደግሞ እንደፈለጉት ነው ሲፈልጉ ወደ አዳማ ሂዱ ይሏቸዋል። ፈልጎ ወደዚህ ያመጣቸዋል። በጠቃላይ ያለው የወያኔ አገዛዝ የኮንኮስት ጉዳይ ነው። ኮንኮስት አድርገው አገቷን ስለተቆጣጠሩ መሬቱም የነሱ ነው፣ ከተማውም የነሱ ነው። እንደፈለጉት ነው የሚጠቀሙበት። ጥቅማቸው ፌዴሬሽን ሲሆን እኛ የምንለው አንድ ፌዴሬሽን ከሆነ በጋራ የኢትዮጵያ ህዝቦች ተስማምተው በጋራ ለመኖር በእኩልነት ለመኖር ዲሞክራሲያዊ የሆነ የጋራ መንግስት ለመመስረት ፍቃደኛ መሆን አለባቸው። በመጀመሪያ ደረጃ ነው። የእስካሁኑ ግንኙነታችን ፍትሃዊ ያልሆነ በእኩልን ላይ ያልተመሰረተ፣ ዜጎችን እኩል ቦታ የማይሰጥ አንዲሞክራቲክ የሆነ ስርዓቶች መሆኑን ተገንዝበን የሚመጣው ዲሞክራቲክ ፌዴሬሽን ከሆነ እነኚህ ሁሉ ህዝቦች በህዝቦች ነጻ ተወካዮች የሚመረጡ ናቸው። እኛ ይሄ ዲስከሽናችን አዲስ አበባ ፊንፊኔ የፌዴራሉ ካፒታል ሲቲ ከሆነች አንድ የኦሮሚያም ናት። ከዛ በኋላ ደግሞ የፌዴራል ካፒታል ደግሞ ከሆነች ሁሉንም ፌዴሬሽን የመሰረቱ ህዝቦችን ሁሉ የምታንጸባርቅ መሆን አለባት። ኦሮሞንም የምታንጸባርቅ መሆን አለባት። የኦሮሞንም ታሪክ የምታሳይ ሀገር መሆን አለባት። የትግራይውንም፣ የወላይታውንም፣ የአማራውንም፣ የሲዳማውንም የሁሉንም። እንደዛ ነው ፌዴራል ዩኒየን የሚመሰረተው እኩልነት የተመሰረተበት እንዲሆን የምንፈልገው ከዛ ባሻገር ይሄ የማ ከተማ ናት? ጎንደር የማ ከተማ ናት? ባህር ዳር የማ ከተማ ናት? አድዋ የማ ከተማ ናት? ጥያቄ ውስጥ አይገባም። እንደዛውም ፊንፊኔም የኦሮሞ ከተማ በኦሮሞ መካከል የምትገኝ እምብርት መሆኗ እውቅና ሊሰጠው ይገባል፣ መታወቅ አለበት። የኦሮሚያም አካል መሆኗን መታወቅ አለበት። እንደዛም ሆኖ ፌዴሬሽን ውስጥ ስምንላ ከደረሰ የፌዴሬሽኑ የፌዴራል ዴሞክራቲክ ኢትዮጵያም ካፒታል የመሆን እድሉ አለ። ቅድም ያመጣሁት አማራጮች ዲስከስ መደረግ ያለበት ጉዳይ ነው። የት ይሁን የፌዴራል ካፒታሉ የሚለው ፌዴራል ካፒታል ደግሞ ከተመሰረተ ለማን አካውንተብል ይሁን ለምንድን ነው በዚህ በአሁን ባለው ስርዓት የአዲስ አበባ ከተማ ነዋሪዎች በጨፌ ኦሮሚያ ውስጥ ተወካይ የላቸውም። ዳይሬክትሊ ለፌዴራል ገቨርንመንቱ አካውንት ተብሎ ነው ፌዴራል ፓርላማ ተወካዮቻቸውን መርጦ የሚልኩት። የኦሮሚያን አካል ደግሞ ከሆኑ ወደ ወደ ኦሮሚያን ፓርላሜንት ወደ ጨፌ ኦሮሚያም ተወኳቻቸውን መላክ አለባቸው። ይህም መፈቀድ አለበት። ሌላው ምንጊዜም መሪሃችን የሆነው ነገር አዲስ አበባ ፊንፊኔ ውስጥ ያሉ ዜጎች የራሳቸውን አስተዳደር የመመስረት መብታቸው ሙሉ በሙሉ መጠበቅ አለበት። እዛ የሚኖር ሰው ሁሉ ያ ለዛ ሰው አዲስ አበባ አገሩ ነች። ፊንፊኔ የኦሮሚያ አካል ብትሆንም አዲስ አበባ ደግሞ የራሷን አገዛዝ የራሷን አስተዳደር መስረት የምትችል እነኛ ህዝቦች እንደ ማንኛውም ሌላውም ህዝብ የራስ አስተዳደር መብት ያላቸው ሰልፍ አድሚኒስትሬሽን መመስረት እንዲችሉ መፈቀድ ያለበት ጉዳይ እንደሆነ ነው የምናየው። የረቨኒው ጉዳይ አለ እና አንዱ ሬጉሌት ሊደረግ የሚገባ ጉዳይ፣ የፊንፊኔ ሬቨኒው የኦሮሚያንም ሬቨኒው መደገፍ አለበት ነው የምንለው። እንደዛ ነው እንግዲህ መልሻለሁ መሰለኝ ጥያቄ ይህን ዶክተር አብርሃ እንደዚሁ በተለይ በዚህ አንዱ የእርሶ የምርምር ጥናት መስክ ውስጥ ያካተው በኦሮሚያ ጉዳይ ዙሪያ በማንነት ዙሪያ ጥናት አካሂደዋል። አዲስ አበባና ፊንፊኔ የተባሉ ይጠራል በሁለት መልክ። በሌላ በኩል ያለው ክርክር ምንድነው? ፊንፊኔ አንድ እዛ ውሃ የፈለቀበት ፍልውሃ አካባቢ ያለ አንድ ስም እንጂ ከዛ የመላው አዲስ አበባ ስያሜ አይደለም ጭራሹኑ ይሄ መሆንም የለበትም በዛ ስም መጠራትም የለበትም ብለው ሌሎች ታሪክ አጣቅሰው የሚከራከረው አሉ ከአዲስ አበባ ታሪካዊ መሰረት አኳያ እርሶ ይሄን ጉዳይ እንዴት ነው የሚያዩት ይሄንንም አካቶ በአዲስ አበባ ዋና ከተማነት በምን መልክ ነው ህጋዊ ሰውነት ሊኖረው የሚገባ ይላሉ ዶክተር አብራ አመሰግናለሁ ካሳው በመጀመሪያ ይሄ የስያሜ ጉዳይ የፊንፊኔ ነገር መቼም ስም የውክልናና የስምምነት ጉዳይ መሆኑን እናውቃለን። ስለ ፊንፊኔ ፊንፊኔ አሁን ዶክተር በያንም እንደሚለው ፊንፊኔና አዲስ አበባን ኢንተርቼንጅ ብሊ ነው ስሙን የሚጠቀመው ጥሩ ነው። ምክንያቱም ላለፉት ምናልባት እኔ እስከማውቀው ድረስ ይሄ ስያሜ ለአዲስ አበባ መጠሪያነት ሲውል ሲያገለግል የሰማሁት ባለፉት ሀያ ስድስት ዓመታት ይመስለኛል። ከዛ ቀደም ብሎ ኦሮሞ ህዝብ ያን አካባቢ ሸገር እያለ እንደሚጠራው ነው ማቀው። እኔ ራሴ ኦሮምኛ ተናጋሪ ነኝ፣ በሸገርነት ነው ማቀው። ሸገር ኮራ ፈሚሰኒ ብዙ ዘፈን አለ ስለ ሸገር የተዘፈነ። አንድ እሱ ነው። ሌላው ነገር ፊንፊኔ የሚለው ቃል ከኦሮምኛ የስያሜዎች መዋቅር ጋር ይመሳሰል እንጂ መሰረቱ ስረወ ግንዱ አማርኛ ነው። በነገራችን ላይ በዚሁ አጋጣሚ ላንሳ ብዬ ነው እንጂ የስሙን ባለቤትነት ለመሞገት አይደለም ፊንፊኔ ስርወ ቃሉ መነሻው አማርኛ ነው ፊን አለ ፊን ለምሳሌ ሰው ሲፈነከት ደሙ ፊን አለ ይባላል ፊን አለ ማለት ደሙ ሽር አለ ወደ ላይ ገሽ አረገ ገሽ አውት አረገ ፈሰሰ ትልቅ አለ እንደማለት ነው ፊንፊኔ ልክ ይሄን ስም ይዛችሁ ጊንፍሌ ብታዩው ለምሳሌ ጊንፍሌ ወንዝ ግንፍል የሚል ወንዝ ነው። ደራሽ ጎርፍ ሲመጣ የግንፍሌ ወንዝ ግንፍል ይላል። በዚህ ምክንያት ግንፍሌ የተባለ ግንፍሌ አዋሬ። እነዚህ ቃላት ምንም የኦሮምኛ ሩት የላቸውም። ምናልባት ዶክተር በያን ታረመኛለ ፊንፊኔ የሚባል ቃል በኦሮምኛ ውስጥ ምንም ትርጉም የሌለው ነው የለውም፣ እና መሰረቱ ፊና አለ ከላይ ወርደው ታች ፍሉሃ አካባቢ ያለውን ውሀ ሲያዩት ፍልቅ ፍልቅ የሚል ፊን ፊን የሚል ነገር ሲያዩት እቺ ፊንፊኔ የሆነች ነገር ተባለ ፊንፊኔ ሆነ፣ እንጂ የኦሮምኛ ትርጉም የለውም ቃሉ ብቻውን። አንድ እሱን ነው መናገር የምፈልገው፣ የስሙን ባለቤትነት መሞገቴ ባይሆንም የኦሮሞ ሕዝብ ፊንፊኔ ብሎ ኦሮሞ አዲስ አበባን የመጥራት መብቱ የተከበረ ነው። እኔም አከብራለሁ፣ ችግር የለኝም። በዛ ላይ ሌላ አንድ አሁን ዶክተር በያን ከተናገረው ጋር ጥያቄ የሚያስነሳ ነገር ያለ ይመስለኛል። ጎንደር የአማራ ወይም የጎንደሬ ናት። መቀሌ የትግሬ ናት ወይም የትግራይ ናት። እንደዚህ ይህ የሚለውን ነገር እኔ አልቀበልም። እነዚህ ነገሮች መላው አገሪቱ የሚከፋፈል የሚሻሸር፣ እንደ ቅርጫ ለቅርጫነት የምናቀርበው አይደለም ኢትዮጵያና የኢትዮጵያ መሬት። ስለዚህ እነዚህ ነገሮች ከተማዎች ሁሉ የኢትዮጵያና የኢትዮጵያውያን ናቸው። ይህንን ችግር የፈጠረው ይሄ በዘውግ በቋንቋ በዘር ወይም በጎሳ ላይ የተመሰረተው የውሸት ፌዴራሊዝም የፈጠረው ችግር ነው። በጂኦግራፊ ላይ የተፈጠረ ፌዴራሊዝም፣ ፌዴራል ሥርዓት ቢኖረን ኑሮ ይሄ ሁሉ ችግር አይፈጠርም። ለምን አዲስ አበባ የኦሮሞና የኦሮሚያ ናት የሚለው ነገር እጅግ አወዛጋቢና አከራካሪ ነው። እንደ ምንድን ነው ለምሳሌ አዲስ አበባ የኦሮሚያ የምትሆነው? ኦሮሚያ የሚባል አገር እውነቱን ለመናገር ከሆነ ኦሮሚያ የሚባል ስቴት የተፈጠረው መቼ ነው? እንደምናውቀው ከኢህአዴግ መንግስት ስልጣን መያዝ በኋላ የተፈጠረ ስቴት ነው። ከዛ ቀደም ሲል ኦሮሚያ የሚባል ስቴት ነበረ ወይ? አገር ነበር ወይ? አዲስ አበባ በምትመሰረተበት ጊዜ ኦሮሚያ የሚባል ስቴት ነበር ወይ? እና ሳይኖር እንዴት ነው አዲስ አበባ ቀደም ብሎ የተፈጠረ ነገር የኦሮሚያ ሊሆን የሚችለው? ይሄ በጣም አወዛጋቢና አከራካሪ ነው። ሂስቶሪካሊ በኦሮምኛ ምን የሚባል አባባል አለ? አባን ዳዲዱ ጌፍ ኢልሜፋን ኑርጋው ይላል። ኦሮሞ አባን ዳዲዱ ጌፍ ኢልሜፋን ኑርጋው፣ አባት ጠጅ ስለጠጣ የልጅየው አፋ ይሸትም ማለት ነው። ይሄ እንግዲህ ምናልባት ቀደም ሲል በታሪክ ውስጥ የተደረጉ አድሏዊ ወይም ደግሞ ኢ ሰብአዊ የሆኑ ነገሮች ቢኖሩ ያ ባለፈ ታሪክ ላይ ተመስርተን ያንን ያለፈውን የተዛባ ስርዓት የተበላሸ ነገር ይዘን የአሁኑን ነገር ማስተካከል እንጂ ያንኑ መልሰን መድገም አይኖርብንም። ምክንያቱም ልክ አዲስ አበባ ወይም ፊንፊኔ የኦሮሚያ ናት ማለት አብርሃም የአለሙ ሳይሆን አለሙ የአብርሃም ነው እንደማለት ነው። ገልብጠን አነበብ ነው ማለት ነው። ከዚህ ይልቅ ይሄን የፈጠረው እንዳልኩት በጎሳ በዘር በቋንቋ ላይ የተመሰረተው ፌዴራሊዝም ነው። አዲስ አበባ የኢትዮጵያና የኢትዮጵያውያን ናት አራት ነጥብ። ኦሮሞ የኦሮሞ ሕዝብ ኢትዮጵያዊ ነው። ስለዚህ አዲስ አበባ የኢትዮጵያና የኢትዮጵያውያን ስትሆን የኦሮሞና የኦሮሞ ሁሉም ትሆናለች። የሌሎችም የሌሎችም ቋንቋ ተናጋሪዎች ጭምር ትሆናለች። ባለቤትነት የከተማ ባለቤትነት እስከ ዛሬ በታሪክ እንደማውቀው በአንድ ብሔረሰብ በአንድ ህዝብ ብቻ የከተማ ባለቤትነት ሰምቼ አላውቅም። ለምሳሌ እዚህ ካሊፎርኒያ ብትመጡ ሳን ሆሴ፣ ሳና ባርብራ፣ ሳንዲያጎ ብዙ በስፓኒሽ ስም የሚጠሩ ከተሞች አሉ። እነዚህ ሁሉ ከተሞች ግን የአሜሪካና የአሜሪካውያን ናቸው እንጂ የሌሎች የሜክሲካን ወይም የቀይ ህንዶች ወይም የከሌ ናቸው ሲባል ተሰምቶ አይታወቅም። የሚታሰብ ነገር አይደለም። ከዛ ይልቅ ዶክተር በየን ያነሱት ጥሩ ሀሳብ አዲስ አበባ በአዲስ አበባ ነዋሪዎች የአስተዳደር ዘዬና አስተዳደሩ ሊመሰረት ይገባል። የአዲስ አበባ ነዋሪዎች የራሳቸውን አስተዳደር የመመስረት መብታቸው ሊከበር ይገባል። ይሄ በጣም ያስማማል። ምክንያቱም አዲስ አበባ ውስጥ የሚኖረው ህዝብ የኦሮሞ ህዝብ ብቻ ሳይሆን ከሁሉም የኢትዮጵያ ብሔር ብሔረሰብና ከሁሉም ቋንቋ ተናጋሪዎች የተውጣጣ ስለሆነ ከተማው የራስ አስተዳደር እንዲኖረው ህዝቡ ነዋሪው፣ በዜግነቱ አስተዳደሩን የመመስረት የመምረጥ መብቱ ሊከበርለት ይገባል። ከዛ ውጪ ወደ ኦሮሚያ ብቻ እናካተው፣ የኦሮሚያ ከተማ እናድርገው የሚለው ነገር መጀመሪያ የተናገርነውን ህዝብን ከህዝብ የማጋጨት እጅግ አደገኛ ስጋት የሚፈጥር ነገር ነው። ይሄንን ማለት እንፈልገው። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።